አሁን ያለንበት ሁኔታ በተለይም ጦርነት በኋላ ወደ ዲሞክራሲ ልንሄድ የምንችልበት ወደ ፖለቲካዊ ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ፣ የተመናመነ ነው የሚመስለኝ። በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ሕዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም። እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያን የማድረግ ወደ ዴሞክራሲ የመሄድ እድል አለም። ክርክር በዛሬ የኢትዮጵያ ጉዳይ በኢትዮጵያ ጉዳዮች ላይ በመጻፍ በመሟገትና ማብራሪያዎችን በመስጠት የሚታወቁ ሁለት የሕግ ባለሙያዎችን ይዘንላችኋል። በወቅቱ የሀገሪቱ ሁኔታ ላይ ይከራከራሉ። አሉላ ከበደ ነው ክርክሩን ያስተናገደው። ወደዚያው ላሻግራችሁ። አመሰግናለሁ እንግዶቼ ሁለታችሁም ለጣቢያችን እንግዶች አደላችሁም ከዚህ ቀደም በተለያዩ ፕሮግራሞች ላይ በተደጋጋሚ ይቀርባችኋል ለምንነጋገርባቸው ርዕሰ ጉዳዮች ቅርብ ለማድረግ እስኪ ሙያችሁን በተለይ ትኩረት አድርጋችሁ የሰራችኋቸውን ስራዎች ጭምር በመጠኑ እናስተዋውቅ ለአድማጭ ለተመልካቾቻችን ራሳችሁን እንድታስተዋውቁ ሊጋብስ ከለንደን እንነሳ አመሰግናለሁ አወል ቃስማሎ እባላለሁኝ የህግ ባለሙያ ህግ የተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ኪል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለሁ። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ፣ ስቴት ፎርሜሽን ላይ አንዳንድ እይታዎችን ከሰጣለው፣ በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ እንደዚሁም ፕራክቲካል የሆኑ ፖለቲካዊ ጉዳዮች ላይ እጽፋለሁ፣ አስተያየት ሰጣለሁ። አመሰግናለሁ። ስለጋበዝከኝ ዶክተር አወልም ወልካም ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል። ደረጀ ደምሴ ይባላለው። ቦስተን ነው የምኖረው። ላለፉት 23 ዓመታት በቦስተን የህግ ጠበቃ ሁኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ይሰርቻለሁ። አሁን የራሴ የህግ ፈርም አለኝ። አራት ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ ገቨርንመንትን ፖለቲክስ በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄአለሁ እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌዴራልም በስቴትም ሬፕዘንት አረጋለሁ። የስቴቱ የፓብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት አስራ አምስት አመታት የተለያዩ ከንቲኑይንግ ሊጋል ኤዱኬሽን ይባላል ቀጣይ የህግ ትምህርት ትሰጣለሁ የአሜሪካ ሲቪል ሊበርቲስ ዩኒየን የነፃነት መብት የሚጠብቅ ድርጅትም በምክትል ፕሬዚዳንትነት አገልግያለው የተከላካይ ጠበቆችን ፕሬዚዳንት ሆኜ ሰርቻለሁ ለዚህ ስቴት እና ብዙ ኢንትረስቴ የግለሰብ መብት በተመለከተ ነው እንዳያልኳልክ ይበቃ አመሰግናለሁ እንግዶቼ ሁለታችሁም የህግ ባለሙያዎች በመሆናችሁ ይልቁንም በጥልቀት የምንመለከታቸው እጅግ አሳሳቢ ጉዳዮች በመኖራቸው የምትከራከሩት በጥልቅ ስሜት ጉዳዩ የአገር ጉዳይ በመሆኑ አንዳንዴ ከጭብጡ ይልቅ ስሜት በሚገንበት ሁኔታ የሚመጣውን አይነት ያልተፈለገ ፍሬ አልባ የሆነን ትርክ ውስጥ ላለመግባት በተቻለ መጠን ሀሳባችሁ ምንም ያህል የጠነከረ ምንም ያህል የተቃረነ ቢሆን ጭብጡ ላይ እንድታተኩሩ ጠይቃለሁ። ዛሬ በኢትዮጵያ ባሉ ወደፊት የሚያስኬዱ አቅጣጫዎችን የሚመለከቱ ህግነ ትልልቅ ጉዳዮችን፣ አስተዳደርን፣ ሰላምን፣ አገሪቱን ወደፊት የሚያራምዱ ጉዳዮች አብሮ የመኖርን እጣ ጭምር እንመለከታለን። እስኪ አሁን ካለንበት እንነሳ። አወዛጋቢ ሀሳቦች ከግራና ቀኝ ይሰማሉ እንደየ ምንጮቻቸው። ምናልባትም ትልቁ ጉዳይ በቅርቡ በትግራይ የተካሄደው መንግስት የህግ ማስከበር እርምጃ ያለው ነው ቀደም ብሎ ተደጋግሞ የተነገረ ሁኔታ፣ እንዴት ነው የምትገመግሙት? ዶክተር አወለ አመሰግናለሁኝ። እንግዲህ ባለፉት ሁለት አመት ከግማሽ። በተለይም አብይ አህመድ ወደ ረዳ ከመጡበት ጊዜ ጀምሮ እጅግ ተስፋ የሚሰጡ የሚያበረታቱ የለውጥ ጅማሮዎች ነበሩ። እነዚያ የለውጥ ጅማሮዎች ከጊዜ ወደ ጊዜ ተስፋ ከመስጠት ወደ አሳሳቢነት እየሄዱ መጨረሻ ላይ አገሪቷ ወደ ጦርነት የገባችበት ሁኔታ ነው ያለው። እንግዲህ 2018 ላይ በአብዛኛው ስንሰማ የነበረው የዶክተር አብይ መንግስት አገሪቷን ወደ ዲሞክራሲ እንደሚያሸጋግር ለዚህ ደግሞ ያለው ቁርጠኝነት በጣም ከፍተኛ እንደሆነ መጀመሪያ ላይ ይህን ቁርጠኝነት የሚያመላክቱ ነገሮች መሬት ላይ እየተወሰዱ የነበሩ ውጊያዎች ነበሩ። ጊዜ ወደ ጊዜ ግን ያ የሚወሰዱት እርምጃዎች ሁኔታቸው እየተቀየረ አሁን ያለንበት ሁኔታ በተለይም ከዚህ ጦርነት በኋላ ወደ ዲሞክራሲ ልንሄድ የምንችልበት ወደ ፖለቲካዊ ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ የተመናመነ ነው የሚመስለኝ። ስለ አገሪቷ ያለንም አጠቃላይ ቪዥን በጣም ትልቅ ተቃርኖ ውስጥ የገባበት ሁኔታ ነው የሚታየኝ። ስለዚህ አሁን ባለንበት ሁኔታ በተለይም ከጦርነቱ በኋላ ያለው ሁኔታ ሀገሪቷ ወደፊት ለማራመድ የተሻለ እርምጃ ፈጥሯል የሚለውን ትንታኔና ግምገማ አልቀበለውም። ኤቨሪቲንግ የሚታየኝ አሁን ሀገሪቷ ከኖቬምበር አራት በፊት ከነበረው በጣም የተወሳሰበ ችግር ውስጥ እንዳለች እና ይሄ ደግሞ በተለይም በጦርነቱ ሂደት ያየነው ፕሮሰስ ሀገሪቷ የሚያስፈልጋትን ሪኮንሲሊየሽን ስለ ኢትዮጵያ እንደ አንድ ሀገር የሚኖረንን ሕልም ትልቅ ተቃርኖ ውስጥ የከተተ እና አይ ቲንክ ወደ ዲሞክራሲ የመሄድ እድላችንንም በጣም ያመለመለ ነው ይመስለኝ፣ አቶ ደረጀ ሌላ ጥያቄ ሳልጨምር በአቶ ነው እየቀጠልኩ ያለሁት በህግ ሙያ የህግ ዶክተሬት እንዳለው ታውቃለህ። ማጠራሩንም ማጠቃቀሙን እዚህ ሀገርም በተለመደው ከዚህ ቀደም በመረጡት መንገድ ነው እየጠራ ያለው ልክ ነው። እዚህ ሀገር ያለን ጠበቆች ዶክተር አንባልም ዲግሪ ጁሪስ ዶክተር ቢልም እና በዛ ነው የምመርጠው። እኔ የማየው በተለየ መልኩ ነው ዶክተር አብይ በስልጣን ላይ ሲመጡ የተናገሩት ነገር ነበር የመደመር ፍልስፍና እና ከዛ ፍልስፍና የተቀየረ ነገር አላይም። ግን ያ ፍልስፍና መሆን የሚችለው እና ተግባራዊ ሊሆን የሚችልበት መንገድ ሲስተሙን በመቀየር ብቻ ነበር እና ያን ሲስተም ለመቀየር የሚደረገውን ማንኛውንም ጥረት በጣም ለማደናቀፍ የሚሞክሩ ከዚህ በፊት ስልጣን ላይ የነበሩ የተለያዩ ሀይሎች አሉ። ቲፒኤልኤፍን ብቻ ሳይሆን በዛ ቲፒኤልኤፍ በመሰረተው ስርዓት ውስጥ ተጠቃሚ የነበሩ ማለት ነው እና ጦርነቱ እንዴት መጣ የሚለው በተለያየ መልክ ሊታይ ይችላል። አንድ የነበረው የህግ ስርዓት የነበረው የፖለቲካል ስርዓት ድክመት ነው። ኦልሬዲ በነበረው መዋቅር ነው ሪፎርም ለማድረግ የሞከረው መንግስት። ያ ሪፎርም የተደረገው ከዚህ በፊት የነበሩትን ችግሮች አይቶ ለእነዚያ ችግሮች መፍትሄ ጥፋተኛ የሆኑ ሰዎች ሊጠየቁ በሚችሉበት ወይም ደግሞ ይቅርታ ሊደረግላቸው የሚችልበት ስርዓት ተደርጎ ነው። ብዙ ጊዜ በተለያየ ሀገር አንድ የግለሰቦችን መብት የነፈገ ሲስተም ወይም የነበረው ሲስተም ላይ አዲስ ሲስተም መምጣት አለበት ሲባል ሪኮንሲሊየሽን ወይም ደግሞ የእርቅ ፕሮሰስ ይደረጋል። ያንን ሁሉ ሳይደረግ ሪፎርም እናድርግ የሚለው ጥረት ነበር የተደረገው። ነገር ግን እንደምታውቀው አንተም መንግስት፣ በኔ አመለካከት ዶክተር አብይ የኢትዮጵያ ፕራይም ሚኒስተር ሆኖ መስራት የጀመሩት ገና አንድ ወራቸውን፣ ከዛ በፊት የተወሰነው የኢትዮጵያ አካል ከመንግስት ቀጥታ ፓወር ውጪ ነበረ። በዛ መልኩ ሪፎርም ማድረግ አይቻልም ነበር። የተከሰሱ ሰዎች ከፈለጉ አንድ ቦታ ሄደው ከመንግስት ቁጥጥር ውጭ መሆን ከቻሉ፣ ህገ መንግስት ተጣሰ የሚሉ ክልሎች ደግሞ ወደ ፍርድ ቤት ሳይሆን በራሳቸው በፈለጉት መልክ ምርጫ አቋቁመው እኔ ፌዴራል መንግስት የሚለውን አልቀበልም የሚባልበት ሲስተም አንድ ሀገር ሊኖር አይችልም። ከዛ አልፈን ደግሞ እንዴት ተጀመረ ሲባል የተጀመረው ስምንት ሺህ ወታደሮችን ሆስቴጅ በመውሰድ ጥቃት አድርሶ ማለት ነው። ያንን ደግሞ ዝም ብሎ ሊያልፍ የሚችል መንግስት የለም። እና ችግሮቹ ውስብስብ ናቸው። ከራሱ ከመንግስት ስትራክቸር፣ ከህጉ ድክመት፣ ከፍርድ ቤቶች ፋንክሽን ማድረግ አለመቻል፣ ስልጣን በትክክለኛው መሰረት ዴሞክራቲክ እና ፌዴራል ሲስተምን በተከተለ መሰረት ተበታትኖ አንዱ አንዱን ቼክ እየተደራረገ የሚካሄድበት ስርዓት የሌለበት ስለነበረ እያንዳንዱ ህገ መንግስት ተጣሰ የሚለው ሰው ሪዞርት የሚያደርገው ወይም ደግሞ እንደ ምርጫ የሚወስደው በራሱ ህገ መንግስት እንደተጣሰ ወስኖ በግሉ መፍትሄ ሰጥቶ በዛ መንቀሳቀስ ያ ደግሞ በዛ አይነት ሁኔታ ሀገር ሊተዳደር አይችልም። ያ መስተካከል የሚችለው አሁን ነው። ለመጀመሪያ ጊዜ በኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ህዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያን የማድረግ እንዳውም ወደ ዴሞክራሲ የመሄድ እድል አለ። የራጽ ኃይለ ሥላሴ የንጉሥ አገዛዝ ነበረ። ከዛ ወዲህ የተለያዩ ኃይሎች መርተዋል አገሪቷን። ስማቸው ዴሞክራሲ ነው። ዴሞክራቲክ ፌዴራል፣ መንግስቱ ኃይለማርያም ዴሞክራቲክ ፌዴራል ነበር የሚለው ኢትዮጵያ እና ስሙን ብቻ ሳይሆን ማየት ያለብን እርግጥ ነበረው የሚላይ ሲስተሙ አልነበረም። አቶ ደረጀ ወደ ዶክተር አወል ከመመለሴ በፊት ጠቅላይ ሚኒስትር አብይ በዛች ሀገር ጠቅላይ ሚኒስትርነት መስራት ከጀመሩ ገና አንድ ወር ነው ብለዋል። ከሳምንታት በፊት የተካሄደውን ውጊያና የተከተለውን የመጣውን ለውጥ ምክንያት አድርገው ይሆን? ግልጽ ለማድረግ አዎ፣ ትክክል ነው። እስከዛ ድረስ እውነቱን ለመናገር ማድረግ የሚችለው የሚያወጣው አንዳንድ መመሪያዎችን ተግባራዊ ሊሆን የሚችሉት በኢትዮጵያ ግዛቶች ውስጥ ትግራይን ቀንሶ በቀሩት ውስጥ ነበረ እና ከአንድ ወር ጀምሮ በጠቅላላው ኢትዮጵያ ውስጥ የሚሰራ የፌዴራል መንግስት አለ ብዬ ለማለት የምችለው አሁን ነው። መልካም ዶክተር አወል እንደተከታተሉት አቶ ደረጀ ወደ ዲሞክራሲያዊ ሽግግር ለመሄድ እድሉ አለ ነው ያሉት። እርስዎ በበኩሎ ይህን ግጭት ተንተርሶ በጻፉት አንድ ጽሑፍ ላይ ጠቅላይ ሚኒስትር አብይ አህመድ ጦርነት ያወጁት ከክልሉ አመራር ጋር የነበራቸውን የርዕዮተ ዓለምና የፖለቲካ ልዩነት ለማወራረድ ነው ይላሉ። ያን በሰላማዊ መንገድ ያልተፈታ ልዩነት በጦርነት ሊፈቱ ያደረጉት ነው ይላሉ። በአንጻሩ በመንግስት በኩል በተደጋጋሚ የተገለጸው የክልሉ አመራሮች እዚያ በሚገኘ የፌዴራሉ ጦር ላይ ጥቃት በመፈጸማቸው ሕግ የማስከበር እርምጃ ነው የሚል ነው፣ በመንግስት በኩል በተደጋጋሚ የተገለጸው። እስኪ ወደ ሌላ ትልቅ ርዕስ ከመሄዳችን በፊት እርስዎም ያን ለማለት ያበቃዎትን ምክንያት ያስረዱን። አቶ ድርጅ ያነሱት አብዛኛው ፖይንት ላይ ራዲካል ኢቨንት የኔ መነሻ ፖይንት የሚሆነው አንድ መንግስት በተቻለ መጠን አይደለም። የኖቤል ሽልማት የተሸለመ እና ሀገርን ሊያሻግር ይችላል ተብሎ ትልቅ ተስፋ የተጣለበት መንግስት መሪ ጦርነት እጅግ በጣም የመጨረሻው የመጨረሻው እርምጃ ነው መሆን መቻል ያለበት። በኢትዮጵያ ኮንቴክስት ኢትዮጵያ የገባችበት ጦርነት የመጨረሻው ነው ብዬ አላምንም። እኔ በምንም አይነት መልኩ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ ነበረባቸው። ብዙ ጊዜ አሁን የመከላከያ ሰራዊት ጥቃት ደርሶበታል። እንዴት ነው የአንድ ሀገር መሪ የመከላከያ ሰራዊት ጥቃት ደርሶበት ዝም ብሎ የሚያየው? ቲፒኤልኤፍ ብዙ የማዕከላዊ መንግስቱን አንታጎናዊ ለማድረግ ሲያደርጋቸው የነበሩ ነገሮች ነበሩ። ይህንን ሁሉ እንዴት ሊታንገስ ይችላል የሚሉ ክርክሮች አሉ። እውነት ነው። የትግራይ መሪ የነበረው ቲፒኤልኤፍ የፌዴራል መንግስትን አንታጎናዊ ሲያደርግ ነበረ በብዙ አይነት መልኩ። አንዳንዶቹ አንታጎኒዝሞች በፌዴራል ስትራክቸር ውስጥ ችግር ያለባቸው አይመስለኝ፣ የሚጠበቁም ናቸው ኢንፋክት ማንም ህገመንግስታን ህብረብሔራዊ ፌዴራሊዝምን አንድርስታንድ የሚያደርግ ግለሰብ የኢትዮጵያን ህገ መንግስት የሚያቅ በክልል መንግስትና በፌዴራል መንግስቱ መካከል የሚኖረን አለመግባባት ችግር አድርጎ የሚያይ ከሆነ ህገ መንግስቱን አልተረዳ ማለት ነው። የህገ መንግስቱን ፋውንዴሽናል ሎጅ አልተረዳ ማለት ነው። በአብዛኛው በፌዴራል መንግስትና በድርጅቶች መካከል ብዙ አንታጎኒዝሞች አሉ፣ ብዙ ክርክሮች አሉ፣ ብዙ አለመግባባቶች አሉ። በአብዛኛው እነዚህ አለመግባባቶች የሰለጠነው አንገድ ላይ ፍርድ ቤት ሄደው በዛ መልኩ ይፈታሉ። አንፎርቹኔት ኢትዮጵያ ውስጥ እዛ ቦታ ላይ አልደረስንም እና ነገሮች በሀይል አንዳንድ ጫና በተሞላባቸው እና አልቲሜት ላይ አሁን ባየነው ሁኔታ በጦርነት የሚፈቱበት ሁኔታ አለ። በእኔ እይታ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ መቻል ነበረብን። ችግር እንኳን ቢኖር አሁን ትግራይ ውስጥ ተደረገ የሚባሉ አንዳንድ የምናያቸው የምንሰማቸው ዜናው ኢትዮጵያ አንድ ሀገር ወደፊት ልትኖር የምትችለው ሊኖራት የሚችለው እድል ፈንክሽናል የሆነ ዲሞክራሲ መገንባት አንሰር እነዚያን እድሎች ያመናመነ እንጂ ያጠናከራል። ጠቅላይ ሚኒስቴሩ ጠቅላይ ሚኒስቴር መሆን የጀመሩት አሁን ከቅርብ ጊዜ በኋላ ከጦርነቱ ካለቀ በኋላ አይ ፋይንድ በጣም አስተውነች የለ። ምክንያቱም ምንድን ነው ከጠቅላይ ሚኒስቴር የሚጠበቀው ማንም ሰው የእሳቸውን ውሳኔ በምንም አይነት መልኩ ሳይቃወም ሙሉ በሙሉ ሀንድ ፐርሰንት ስልጣን ኖሯቸው የፈለጉትን ነገር ማድረግ አለባቸው ነው ያ የአመለካከት ከየት እንደሚመጣ ትንሽ ይቸግረኛል። እዚህ ላይ አቶ ደረጀ እሺ ጦርነት የመጨረሻ ነው ሪዞርት መሆን ያለበት የሚለው ላይ ይስማማል። ነገር ግን አንድ የፌዴራል ጦር ባልጠበቀበት ጊዜ ፕሪኤምፕቲቭ ስትራይክ ወይም ደግሞ ምናልባት አታክ ሊያደርገኝ ስለሚችል ቀድሜ አታክ ላድርገው ብሎ የአንድ ክልል መንግስት አታክ አድርጎ ስምንት ሺህ ወታደሮች ሆስቴጅ ወስዶ ከዛ መንግስት ያንን አይቶ ዝም ማለት አለበት የሚባል ነገር ሊኖር ይችላል አይሮንቲንግ ሰው አይመስለኝም የትኛውም ሀገር ያንን አያደርግም። እስከ መጨረሻው መጠበቅ አለበት የሚባለው እንግዲህ ከዛ ሊያልፍ የሚችል አይመስለኝም። ወይም ደግሞ አይ ፕሪምቲቭ ስትራይክ ወይ መጀመሪያ ታክ ያደረገው ቲፒኤልኤፍ አይደለም የሚል ከሆነ ዶክተር አወል እሱ ሌላ የፋክት ጥያቄ አለ ማለት ነው። እዛ ላይ መነጋገር እንችላለን። ያንን አክሴፕት የሚያደርግ ከሆነ ከዛ መነሳት አለበት። ያንን ሳይጠቅስ ግን እስከ መጨረሻው ወይም መጀመሪያው የሚለው ላይ መግባት አይቻልም። ያንን ክሊር ማድረግ አለ ሁለተኛ እኔ ያልኩበት ምንድነው ዶክተር አብይ ትግራይ ውስጥ ስልጣን አልነበረውም ለማለት የፈለግኩት ቀድሞ የሴኪሪቲ ኃላፊ የነበረው አቶ ጌታቸው አሰፋ ተከሶ እሱን ለማሰር በፍርድ ቤት ትዕዛዝ ይዘው የሄዱ የፌዴራል ፖሊሶች ታስሮ ነው የተመለሱት። እሱን መያዝ አትችሉም ተብለው ከዛ ደግሞ የፌደራሉን ጦር የክልል የፌደራሉን ጦር ሊመራ የተላከው ጀነራል ደግሞ አንተ ቦታህን አትይዝም ተብሎ ተከልክሎ ነው የተመለሰው ስለዚህ የራሱን ጦር የፌዴራሉን ጦር መሪ መላክ የማይችል የፌደራል ፍርድ ቤት ማሰሪያ ያዘበበትን ሰው አስሮ ማምጣት የማይችል ፕራይም ሚኒስተር ስልጣን የለውም እዛ ክልል ውስጥ ያልኩት በዛ ምክንያት መልካም ጦርነት የመጨረሻ አማራጭ ነው የሚለውን ሁለታችሁም ተስማምታችሁበታል ብዙዎች የሚስማሙበት ይመስለኛል ነገር ግን ጠቅላይ ሚኒስትር አብይ ከአሁን ቀደም የሚከሰሱት የሚወቀሱት በሀገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም። ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት ከህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በሞከሩም ጊዜ አቶ ደረጃ የገለጿቸውን አይነት ምላሾች ሲሰጡ፣ የሀይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ቀርቡ ነበር እና በአንድ ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለም ከተቀበለን የህወት አባል የሆኑ አንድ ሰው አስቀድሞ ለመከላከል የተደረገ እርምጃ መሆኑን ከዚህ ቀደም ተናግረዋልና የህወትን የራሱን ምንጮች መሰረት አድርገን ይህ እርግጥ ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው? ከህግም አንጻር ዶክተር አወል ምክክሩ ይበልጥ በከረረ ሁኔታ ይቀጥላል። እንዳያመልጥዎ ያዳምጡት።